ወዳጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ፣ በጌታ የተወደዳችሁ ክቡራን አድማጮች። እግዚአብሔር አምላካችን ረድቶን እነሆ ዛሬም ተከታታዩን የኦሪት ዘጸአት መጽሐፍ ጥናታችንን ሁለተኛውን ክፍል ይዘንላችሁ ቀርበናል። በዛሬው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘጸአት የምዕራፍ ሁለትን ትምህርት አብረን እንመለከታለን። እኔና እናንተ በእግዚአብሔር ቤት ከእግዚአብሔርም ማዕድ የበላን ዓመታትን እያሳለፍን ነው፣ ወራትንም አስቆጥረናል። ፍሬ ይገኝብን እንደሆነ እራሳችንን እንመርምር። ሌላ ነገር ከኢየሱስ በቀር ወደን ከሆነ ዛሬውኑ ወደ እርሱ መመለስ መቻል አለብን። እግዚአብሔር ከሚናገረንና ከሚመግበን ሰማያዊው ማዕዱ ይልቅ ሌላ ምግብ ፈልገን ከሆነ፣ ሌላ ነገር ሽተን ከሆነ ዛሬውኑ ወደ እግዚአብሔር እንመለስ። የምትሹት ከእግዚአብሔር ሌላ የወደዳችሁትና የመረጣችሁት ምንድን ነው? እኔ ሌላ ነገር አልሻም። ጌታችን ሆይ፣ ለእኔም ለወገኖቼም ከአንተ ይልቅ የሚስማማን ከአንተ ይልቅ የሚበጀን ምንም ነገር እንደሌለ ተረዳን። ስለዚህም በቤት ውስጥ ለዘላለም እንድታጸናን። እግዚአብሔር ወይ ወደንና ሽተን ቀርበናልና ተቀበለን። ከነ በደላችን ተቀበለን። እግዚአብሔር ሆይ በልጅህ በጌታ በኢየሱስ ክርስቶስም፣ እግዚአብሔር አባቴና አምላኬ ሆይ በደላችንንም እንድታነጻ እኖኝ በፊት አለን። ዛሬም ቢሆን በደለኞችንን፣ አሁንም ብንሆን በደለኞችንን። እግዚአብሔር ሆይ ስላልናከን ከነ በደላችን ተቀብለህ ደግሞ በልጅህ በጌታ በኢየሱስ ክርስቶስ ደም ስለምታነጻንና በቤት ለዘላለሙ ስለምታቆመንና ስለምትመራን እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ በቀረችው የሕይወታችን ዘመን ድንኳን በሆነችው በዚች ምድራዊ ቤታችን፣ አቤቱ አምላኬ ሆይ አንተን እየመሰልን እግሮቻችንን፣ ሁለመናችንን እነሆ ባንተ ቃል እያነጻን በፊት ፍሬ እያፈራን የምንኖርበትን ጒልበትና አቅም ስጠን። እግዚአብሔር ሆይ ለሌሎች ለዚህች ምድር አቤቱ አምላኬ ሆይ በጨለማ ዓለም ላሉት ብራን፣ በዚህች ምድር ውስጥ እግዚአብሔር ሆይ እየባከኑ ላሉት ጨውታ አደርገን ዘንድ እንለምንሃለን። አሁን የምንማረውን ቃልህን ደግሞ ባርክልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። ክብሯን አድማጮች ቀደም ብዬ እንደ ተናገርኩት ዛሬ አብረን የምንመለከተው የኦሪት ዘጻት ምዕራፍ ሁለትን ትምህርት ይሆናል። በዘጻት ምዕራፍ አንድ የእስራኤል ልጆች በግብፅ ምድር እየበዙ መምጣታቸውን፣ ዮሴፍን የማያውቅ ንጉሥ በመነሳቱ በባርነትና በስደት ሥር እንደ ወደቁ፣ እንደ ገና የእስራኤልን ወንዶች ልጆች ለማጥፋት የታቀደው ዓላማ እግዚአብሔርን በሚፈሩ ሴቶች በኩል እንደ ከሸፈ መመልከታችን ይታወሳል። የዘጻት ምዕራፍ ሁለት ታሪክ ከምዕራፍ አንድ ጋር ተያይዞ ያለ ነው። በዚህ ምዕራፍ እግዚአብሔር ሕዝቡን የሚያድነውን ሰው ማዘጋጀቱን፣ የሙሴን መወለድ ከዚያም ለአርባ ዓመታት በፈርዖን ቤተ መንግሥት ማደጉን በእስራኤላውያን ዘንድም እየታወቀ መምጣቱንና ከአሕዛብ ሚስት ማግባቱን እንመለከታለን። በአጠቃላይ በዚህ ምዕራፍ ከእግዚአብሔር ዘንድ ሕዝቡን እንዲያድን የሚጠራው ያዳኙ ሙሴ የልጅነት ታሪክ ተብራርቶ ቀርቦልናል። በዘጸአት የመጀመሪያዎቹ አስር ምዕራፎች የዚህ ታላቅ ሰው ሕይወትና አገልግሎት በሚከተለው መልኩ ተቀምጧል። ምዕራፍ ሁለት የሙሴን መወለድና የመጀመሪያዎቹን አርባ ዓመታት በፈርዖን ቤተ መንግሥት መኖሩን ያሳያል። ፈጠን ፈጠን እያላችሁ ነጥቦቹን ጻፍ ጻፍ አድርጉ። ኦሪት ዘጸአት ምዕራፍ ሁለት የሙሴን መወለድና የመጀመሪያዎቹን አርባ ዓመታት የመጀመሪያዎቹን አርባ ዓመታት በፈርዖን ቤተ መንግሥት መኖሩን ያሳየናል ወይም ያስተምረናል። ምዕራፍ ሦስት ደግሞ ጥሪውንና በሚዲያም ምድረ በዳ ለአርባ ዓመታት ያሳለፈበትን ታሪክ ይገልጽልናል። ተመልከቱ። ሙሴ ያለፈበትን ሕይወት ጥሪውንና በሚዲያም ምድረ በዳ ለአርባ ዓመታት ያክል ያሳለፈበትን ታሪክ ይገልጽልናል። ምዕራፍ አራት ደግሞ ወደ ግብፅ መመለሱንና የእስራኤልን ሕዝብ ነጻ መውጣት ማስታወቁን ይነግረናል። ከምዕራፍ አምስት እስከ ምዕራፍ አስራ አንድ ከምዕራፍ አምስት እስከ ምዕራፍ አስራ አንድ ከፈርዖን ጋር ያደረገውን ድርድርና ከፈርዖን ጋር ያደረገውን ድርድርና ለፈርዖንም ቢተኛነት አስር የተለያዩ መክሰፍቶች ለፈርዖን እምቢተኛነት አስር የተለያዩ መክሰፍቶች በግብፅ ምድር እንደ ተከሰቱ እንመለከታለን በግብፅ ምድር እንደ ተከሰቱ እንመለከታለን። ስለዚህ የሙሴ ሕይወትና አገልግሎት በእግዚአብሔር የደህንነት ሥራ ውስጥ ትልቅ አስተዋጽኦ ነበረው ማለት ይቻላል። አሁን ከቁጥር አንድና ከቁጥር ሁለት ስለ ሙሴ መወለድ የሚያወሳውን አንድ ላይ እንመለከታለን። ከሌዊ ወገንም አንድ ሰው ሄዶ የሌዊን ልጅ አገባ። ሴቲቱም ጸነሰች፣ ወንድ ልጅም ወለደች። መልካምም እንደሆነ ባየች ጊዜ ሦስት ወር ሸሸገችው ይላል። ወንድና ሴት እርስ በርስ መዋደድ፣ ከዚያም መጋባት፣ ልጅም መውለድ በሰው ልጅ ታሪክ ውስጥ የማያቋርጥ ሂደት ነው። ይህ ታሪክ እንደሚነግረን ከሆነ ከሌዊ ወገን የሆኑ ወንድና ሴት በፍቅር ተጠምደው ከዚያም ተጋብተው ሙሴ የተባለውን ልጅ መውለዳቸውን እንመለከታለን። ሙሴ በዚህ ስፍራ ስለ ወንዶቹና ስለ ራሱ በቅንነት ቢጽፍም እንኳን የወላጆቹንም ሆነ የራሱን ታሪክ በዝርዝር አይነግረንም። ወላጆቹ በባርነት ያሉ ተራ ሰዎች ሳይሆኑ አይቀሩም፤ የሌዊ ወገን አባላት ናቸውና። ስለ ወላጆቹ ከዚህ የበለጠ የምናውቀው ነገር የለም። በዘጸአት ምዕራፍ ሁለት ቁጥር ሁለት እንደ ተገለጸው ሙሴ መልካምና ጤናማ ልጅ ነው። ከዚህም የበለጠ ስለ ሙሴ የሕፃንነቱና ወጣትነቱ ኑሮ ብዙ ዝርዝር ነገሮችን አናውቅም። ዘጸአት ምዕራፍ ሁለት ቁጥር ሦስት ደግሞ ስለ ሙሴ እንዲህ ይላል፣ ደግሞም ልትሸሽገው ባልቻለች ጊዜ የደንገል ሳጥን ለርሱ ወስዳ ዝፍትና ቅጥራን ለቀለቀችው ሕፃኑን ማኖረችበት፣ በወንዝም ዳር ባለ በቄጠማ ውስጥ አስቀመጠችው ይላል። አሁን በተነበበው ቁጥር መሠረት የሙሴ ወላጆች ሕፃኑን ሊደብቁት ብዙ ሞክረዋል፣ ነገር ግን አልቻሉም። ሕፃኑን በአንድ ስፍራ ቢደብቁት ጮኾ ያጋልጣቸዋል፣ እርሱም ይገደላል ብለው ሳይፈሩ አይቀሩም። አስተውሉ ወገኖቼ፣ በሕፃንነቱ ወራት ልብ በሉ፣ ገና በዚያ በጫቅላነቱ ወራት ያለቀሰና የጮኸው ሕፃኑ ሙሴ፣ እግዚአብሔር ወደ ፈርዖን ሲልከው እኔ አፈኰልታፋ ነኝና ልናገር አልችልም ብሎ ሲቃወም እንመለከታለን። የተወደዳችሁ ወንድሞቼና እህቶቼ፣ ብዙዎቻችን እንደ ሕፃናት በመጮኸ ብርቱዎች ነን። ነገር ግን እንደ ጎልማሶች የጌታን ሥራ እንደሚገባ አንሠራም። የሙሴ እናት ሙሴን ልትደብቅ ከፍተኛ ጥረት አድርጋለች። ነገር ግን አልተሳካላትም። ብዙዎቻችን እኛ ብንሆን በጌታ እንታመን ነበር ብለን የሙሴ እናት ሙከራ እናጥላላ ይሆናል። ይህንን አስደናቂ ንግግር መናገር ይቻላል፣ ግን እንዲህ ዐይነት ውጥረት ሲደርስብን በእርግጥ በጌታ እንታመን ይሆንን? የሙሴ እናት የሚያለክሰውን ሕፃን እቤት ውስጥ ይዞ ቁጭ ማለት ለሞት አሳልፎ እንደ መስጠት ያክል እቈጥራለች። የንጉሥ ዘበኞች እያሰሱ ሲመጡ በቀላሉ ያገኟታልና። ምናልባት ዘበኞቹ ሲያልፉ ሕፃኑ ላያለክስ ይችላል ትል ይሆናል። በምን ታውቃለህ? ወገኔ ሆይ ቢያለክስ ምንም ወንጀል የለበትም። ከዚህ ነገር ጋር እምነትን ማወዳደርም አይቻልም። ብዙ ሰዎች እምነትን በጨለማ ውስጥ እንደ መዝለል አድርጎ የሚቈጥሩ አሉ። እግዚአብሔር እንድናምን የሚጠይቀን መልካምና ተጨባጭ የሆነውን ነገር ነው። ስንፍና የተሞላበትን ነገር እንድንሠራ እግዚአብሔር አይጠይቀንም። የሙሴ እናት ምክንያታዊ ነገር አድርጋለች። ትንሽ ሳጥን ሰርታ ሙሴን በውስጡ አስቀምጣ በወንዝ ዳር በቄጠማ ውስጥ አስቀመጠችው። ቁጥር አራት እንዲህ ይላል፣ እህቱም የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኘው ነበር ይላል። የሙሴ እናት ሳጥን ሰርታ ሕፃኑን በውስጡ አድርጋ በቄጠማ ውስጥ በማስቀመጥ ብቻ አላበቃችም። የሙሴን ታላቅ እህት ልካ በዚያ ሆና በሕፃኑ ላይ የሚደረገውን እንድትመለከታ አደረገች። ይህ አድራጎቷ በእግዚአብሔር ላይ ያለውን መታመን የሚቀንስ አይደለም። የፈርዖንም ልጅ ይላል ቁጥር አምስት ደግሞ የፈርዖንም ልጅ ልትታጠብ ወደ ወንዝ ወረደች። ደንገጥሮቿን በወንዝ ዳር ይሄዱ ነበር። ሳጥኑንም በቄጠማ ውስጥ አየች። ደንገጥሯንም ልካ አስመጣችው፣ ይላል አሁን በሙሴ ሕይወት ጉዳይ የእግዚአብሔር እጅ እንደ ተገለጠ እንድትመለከቱ እፈልግሃለሁ እግዚአብሔርን በጉዳዩ ጣልቃ ገብቶአል በእግዚአብሔር በመታመን ማድረግ የሚገባህን ወገኔ ሆይ ትክክለኛ ነገር ስታደርግ የእግዚአብሔር እርዳታ በታላቁ በብዙም ይገለጣል የሙሴ እናት ይህንን ያደረገችው የፈርዖን ልጅ ልትታጥብ በሄደች ጊዜ ማለትም ወደ ወንዝ በወረደች ጊዜ እግዚአብሔር ሊታደገው ይችላል ብላ የሙሴ እናት የደበቀችውን ሕፃና አገኘችው እንዲህ ይላል። ቁጥር ስድስት ደግሞ በከፈተችውም ጊዜ ሕፃኑን አየች ኖም ሕፃኑ ያለቅስ ነበር። አዘነችለትም። ይህ ከዕብራውያን ልጆች አንድ ነው አለች ይላል። በዚህን ጊዜ ሕፃኑ ለብቻው በቄጠማ ውስጥ ስላለ እርዳታ ለማግኘት መጮህ ነበረበት። ምግብም ያስፈልገዋል። እግዚአብሔር በዚህን ጊዜ የሙሴን ሕይወት በተመለከተ በሁለት አቅጣጫዎች ሲሠራ እንመለከታለን። አንደኛው የሕፃኑ መጮህ ሲሆን ሁለተኛው ደግሞ በፈርዖን ልጅ ልብ የሐዘኔታን መንፈስ እግዚአብሔር በማድረጉ ይህንን ሁኔታ አይታ ማለፍ አልቻለችም። ቁጥር ሰባትን ስትመለከቱ እህቱም ለፈርዖን ልጅ ሕፃኑን ታጠባልሽ ዘንድ ሄጄ የምታጠባ ሴት ከብራውያን ሴቶች ልጥራልሽን አለቻት ይላል። እስቲ ተመልከቱ የእግዚአብሔርን አሠራር የሙሴ እህት የሆነች ማርያም ለፈርዖን ልጅ እጅግ ጠቃሚ ምክር ትለግሳታለች። ለወንድሟ ያደረገችው ነገር የሚረሳ ከቶም የሚዘነጋ አይደለም። በሌላ በኩል ደግሞ ሰብአዊነት የተሞላበት ድርጊት እንደሆነ ማየት ይቻላል። ቁጥር ስምንት የፈርዖንም ልጅ ሂጂ አለቻት፣ ብላቴናይቱም ሄዳ የሕፃኑን እናት ጠራች ይላል የሕፃኑን እናት ራሷ ተጠራችና ማለትም የሙሴ እናት ራሷ ተጠራችና እየተከፈላት ልትንከባከበው የልጁን አደራ ተቀበለች። ቅንነት ባለው መንገድ በእምነት በምናደርገው ነገር ወገኖቼ፣ እግዚአብሔር ሁኔታዎችን ፈጽሞ ሊለውጥ ይችላል። ወዳጄ ሆይ እግዚአብሔር በዚህ ዐይነት ሁኔታ የሚሠራውን ነገር ማገድ ወይም ማቆም ወይም መቃወም አትችልም። የፈርዖን ልጅ ይህን ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ቁጥር ዘጠኝና አስርን እያነበብኩ ነው። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑም አደገ፣ ወደ ፈርዖንም ልጅ ዘንድ አመጣችው፣ ለእርሷም ልጅ ሆነላት። እኔ ከውሃ አውጥቼዋለሁና ስትልም ስሙን ሙሴ ብላ ጠራችው ይላል። ሙሴ የሚለው ስም ትርጉም ከውሃ ውስጥ የወጣ ማለት ነው። የፈርዖን ልጅ ይህንን ስም የሰጠችው ሙሴን ከውሃ ውስጥ ስላወጣችው ነው። ይቺ የፈርዖን ሴት ልጅ የየትኛው ጊዜ ንጉሥ ልጅ እንደሆነች በትክክል ማወቅ አይቻልም። ይቺ የንጉሥ ልጅ ልጅ ያልወለደች መካን ልትሆን ትችላለች። ስለዚህ ሙሴ እንደ መጀመሪያ ልጇ ይቈጠራል። ይህ ሕፃን በፈርዖን ቤተ መንግሥት ትልቅ ሥልጣን ሊኖረው ይችላል። አሁን በመቀጠል ደግሞ ሙሴ ወገኖቹን ለመርዳት ያደረገው የመጀመሪያውን ሙከራ እንመለከታለን። ሙሴ የመጀመሪያዎቹን አርባ ዓመታት ያሳለፈው በፈርዖን ቤተ መንግሥት ውስጥ ነበረ። ያደገውም የሰለጠነውም እንደ ግብፃዊ ሰው ሆኖ ነው። ግብፃዊ ይመስላል፣ እንደ ግብፃዊ ይናገራል፣ እንደ ግብፃዊ ይሠራል። ወደ ሚዲያም ሲሄድ ግብፃዊ እንደሆነም ይታወቃል። ሙሴ የሃይማኖት ትምህርቱን የተማረው በፀሐይ ስም በሚጠራው በግብፅ ቤተ መንግሥት ባለው ቤተ መቅደስ ሳይሆን አይቀርም። እንደሚታወቀው ግብፃውያን በሳይንስ፣ በሙያ፣ በቀለምና በስዕል ሥራዎች በጊዜው ከነበረው ዓለም ልቀው ይታዩ ነበር። በጥበብ ትምህርትም የተሻለ ቦታ ነበራቸው። ሙሴ ያደገውና የተማረው በዚህ ዐይነት ባህል ውስጥ ነበረ። ሙሴ ሌላውን ትምህርት ዐይነት ሁሉ ሲማር እግዚአብሔርን እንዴት ማገልገል እንዳለበት ግን አልተማርም። ወዳጆቼ ሙሴን እንደ ቀላል ሰው አትመልከቱት፤ በጣም ታዋቂ ሰው ነበርና። በዚያን ጊዜ የነበረውን የሙሴን ሕይወት እስጢፋኖስ በሐዋርያ ሥራ ምዕራፍ ሰባት ከቁጥር ሃያ እስከ ሃያ ዘጠኝ በሐዋርያ ሥራ ምዕራፍ ሰባት ከቁጥር ሃያ እስከ ሃያ ዘጠኝ እንዲህ ሲል ይገልጸዋል። በዚያን ጊዜ ሙሴ ተወለደ። በእግዚአብሔርም ፊት ያማረ ነበር። በአባቱ ቤትም ሦስት ወር አደገ። በተጣለም ጊዜ የፈርዖን ልጅ አነሣችው፣ ልጅም ይሆናት ዘንድ አሳደገችው። ሙሴም የግብጾችን ጥበብ ሁሉ ተማረ፣ በቃሉና በሥራውም የበረታ ሆነ። ነገር ግን አርባ ዓመት ሲሞላውና ወንድሞቹን የእስራኤልን ልጆች ይጎበኝ ዘንድ በልቡ አሰበ። አንዱም ሲበደል አይቶ ረዳው፣ የግብፅን ሰውም መጥቶ ለተገፋው ተበቀለ። ወንድሞቹም እግዚአብሔር በእጁ መዳንን እንደ ሰጣቸው የሚያስተውሉ ይመስለው ነበረ፣ እነርሱ ግን አላስተዋሉም። በማግስቱም እርስ በርሳ ቸው ሲጣሉ አገኛቸው። ሊያስታርቃቸውም ወዶ ሰዎች ሆይ፣ እናንተስ ወንድማማች ናችሁ፣ ስለ ምን እርስ በርሳችሁ ትበዳደላላችሁ? አላቸው። ያም ባልንጀራውን የሚበድል ግን አንተን በእኛ ላይ ሹምና ፈራጅ እንድትሆን የሾመ ማን ነው? ወይስ ትናንትና የግብፁውን ሰው እንደ ገደልከው ልትገለኝ ትወዳለህን? ብሎ ገፋው። ሙሴም ከዚህ ነገር የተነሣ ሸሽቶ በሚዲያም አገር መጻተኛ ሆኖ ኖረ። በዚያም ሁለት ልጆች ወለደ ይላል። በሌላ አነጋገር በግብፅ የነበረው ሥልጠና ሁሉ ሙሴ የእግዚአብሔርን ሕዝብ ነፃ እንዲያወጣ አላገዘውም። አንድ ቀን ከቤተ መንግሥቱ ወጥቶ አካባቢውን ሲጎበኝ ከወገኖቹ አንዱ በባሪያ አስገባሪዎች እጅግ ሲመታና ግፍ ሲደርስበት አየ። በቅንነት ተነሳስቶ ሙሴ ያንን ግብፃዊ ሰው ገደለው። ይህን ድርጊቱን ያየ ሰው እንዳለ ለማረጋገጥ ሙሴ ወዲህና ወዲያ ወደ ቀኝና ወደ ግራ ተመለከተ። ሙሴ ወደ እግዚአብሔር አቅንቶ ማየት ቢችል ኖሮ ይህንን ድርጊት ባልፈጸመም ነበር። እግዚአብሔርም ይህንን ድርጊት እንዲፈጽም አይፈቅድለትም ነበረ። ምክንያቱም ሙሴን ገና ታላቅ የእግዚአብሔር ሥራ ይጠብቀዋልና። ከዚያም በኋላ እግዚአብሔር ለሥልጠና ሙሴን ወደ ምድረ በዳ ሰደደው ወሰደውም። ልብ በሉ ወገኖቼ፣ እግዚአብሔር በኑሮአችን በሕይወታችን እንድናድግና እነሆ ለእርሱም ፍሬያማ እንድንሆን ሲፈልግ ወደ ምድረ በዳ ለሥልጠና ይወስደናል። እኛ ወዳቀድነው ሳይሆን እሱ ወዳቀደው ሥልጠና ወይም ትምህርት ቤት እኔና እናንተን ያስገባናል። ለስንት ዓመት? ለሁለት ዓመት አይደለም። ለአራት ዓመትም ሊሆን ይችላል። ለስድስት ዓመትም ሊሆን ይችላል። ለአንድ ቀንም ሊሆን ይችላል። በምናልፍበት በዚያ ምድረ በዳ በሚያጋጥመን እንቅፋትና ፈተና ውስጥ አዎ፣ ባናጉረመርም እግዚአብሔር ሆይ እንደ ፈቀድክ በሕይወቴ ተጠቀም ብንል መልካም ነው። እጁን መጠባበቅ፣ ምሕረቱንም ተስፋ ማድረግ። ዘጸአት ምዕራፍ ሁለት ቁጥር አሥራ አምስት እንዲህ ይላል። ፈርዖንም ይህን ነገር በሰማ ጊዜ ሙሴን ሊገለው ፈለገ ሙሴ ግን ከፈርዖን ፊት ኰበለለ፣ በሚዲያምም ምድር ተቀመጠ፣ በውሃም ጒድጓዳ አጠገብ አረፈ ይላል። ሙሴ በሚዲያም ከአሕዛብ ሴት ልጅና አገባ። ሙሴ በግብፅ ያሳለፈበት አርባ ዓመታት ለሚቀጥለው ሕይወቱና አገልግሎቱ እንዳላዘጋጀው ተመልክተናል። ልብ በሉ ወገኖቼ፣ አዎ በግብፅ ብዙ ዕውቀትን፣ ብዙ ትምህርትን፣ ብዙ ሥልጠናን፣ ብዙ ሙያን እገብይቷል። ያ ሁሉ ግን ፈጽሞ ለሕይወቱና ለአገልግሎቱ እንዳላዘጋጀው መመልከት ይቻላል። አሁን ደግሞ የሙሴ ሕይወት በምድረ በዳ ምን እንደሚመስል እንመለከታለን። ዘጻት ምዕራፍ ሁለት ከቁጥር 16 እስከ 21 ያለው እንዲህ ይላል ለሚዲያምም ካህን ሰባት ሴቶች ልጆች ነበሩት። እነርሱም መጥተው ውሃ ቀዱ፣ የአባታቸውንም በጎች ሊያጠጡ የውሃውንም ገንዳ ሞሉ። እረኞችም መጥተው ገፏቸው። ሙሴ ግን ተነስቶ ረዳቸው፣ በጎቻቸውንም አጠጣላቸው። ወደ አባታቸው ወደ ራጉኤልም በመጡ ጊዜ ስለ ምን ዛሬ ፈጥናችሁ መጣች ይዋላቸው። እነርሱም አንድ የግብፅ ሰው ከረኞች እጅ አዳንን፣ ደግሞም ቀዳልን፣ በጎቻችንንም አጠጣ አሉ ይላል ልጆቹንም እርሱ ወዴት ነው? ለምንስ ያንን ሰው ተዋችሁት? ጥሩት እንጀራም ይብላ አላቸው። ሙሴም ከዚያ ሰው ጋር ሊቀመጥ ወደደ። ልጁንም ሲፓራን ለሙሴ ሚስት ትሆነው ዘንድ ሰጠው። ሙሴ ከሲፓራ ጋር ያለውን የጠበቀ ፍቅር ይህ ክፍል አይገልጽልንም። ሆኖም ሲፓራ ለሙሴ ተሰጠችው፣ እርሱም ሙሽራው አድርጎ ወሰዳት። ሙሴም በዚህ መንገድ ማለፍ ነበረበት። ሙሴን አሁን በሚዲያም ምድር እናገኘዋለን። ለሚቀጥሉት አርባ ዓመታት መኖሪያው እዚያው ነው የሚሆነው። ሁለት ልጆችንም ወልዷል። በሚዲያም ምድረ በዳ የእግዚአብሔር ሕዝብ ከግብፅ ባርነት ነፃ ለማውጣት ይዘጋጃል። እንደምንመለከተው ሚስቱ ሲፓራም ለሙሴ ወንድ ልጅን ወለደችለት። በሌላ ምድር መጻተኛ ነኝ ሲል ስሙን ጌርሳም ብሎ ጠራው። ከቁጥር 22 እስከ ሀያ አምስት ያለውን ተመልከቱ። እግዚአብሔር የእስራኤልን ልጆች ነፃ ለማውጣት እየተዘጋጀ ነው። ሙሴም የእግዚአብሔር መልእክተኛ ሆኖ ሊያድናቸው በሥልጠና ላይ መሆኑን ከዚህ ክፍል እንመለከታለን። ጊዜ ሲኖራችሁ መጨረሻ ላይ ከቁጥር ሀያ ሁለት እስከ ሀያ አምስት ያለውን እባካችሁ አንብቡት። እግዚአብሔር እስራኤላውያንን ሊያድናቸው የፈለገው ከግብፃውያን የተሻሉ ስለሆኑ ወይም ለእርሱ ታዛዦችና ታማኞች ስለሆኑ ወይም ጣዖትን የሚጸየፉ ስለሆኑ አይደለም። እስራኤላውያን ለእግዚአብሔር ታማኞች አልነበሩ። ከእግዚአብሔር ይልቅ ጣዖታትን የሚያመልኩ ሰዎች ነበሩ። ከግብፅ ምድር ከወጡ በኋላም እንኳን ሌሎች አማልክትን ማምለክንና አመፀኛነትን ያዘወትሩ ነበር። እግዚአብሔር ሊያድናቸው የፈለገው ተስፋ በሌለውና እርዳታም ከቶ በማይገኝበት ሁኔታ በባርነት እስር ስለ ነበሩ ነው። እግዚአብሔርም እስራኤልን ሊያድን የሰጠው ምክንያት ሁለት ነበረ። አንደኛው የልቅሷቸውን ድምፅ ሰማ። ሁለተኛው ከአብርሃም ከይስሐቅና ከያዕቆብ ጋር የገባውን ቃል ኪዳና አሰበ። ተስፋ የሌለው ያበቃለት የእስራኤላውያን ሁኔታ ወደ እግዚአብሔር ልብ ደረሰ። እግዚአብሔርም ከአራት መቶ ዓመታት በኋላ ዘሩን ከስደት ምድር እንደሚመልስ ለአብርሃም የገባውን ቃል ኪዳና አሰበ። ወዳጄ ሆይ የዳንክ ወይም የተበዠህ ከሆነ እግዚአብሔር ለምን እንደ በዠህ ታስባለህን? እግዚአብሔር እስራኤልን ባዳነበት ምክንያት ነው እኛንም ዛሬ ያዳህ ነው። ተመልከቱ ወገኖቼ፣ እግዚአብሔር ወደ ደህንነት የሚያመጣንን አንድ በጎ ምክንያት በእኛ ውስጥ አላገኘም። ከራሳችን መልካም ምግባር እየተነሳ ደህንነትን እንዳላገኘን ቃሉ ግልጽ አድርጎ ይነግረናል። ልዩነት የለምና ሁሉ ኃጢአትን እሠርተዋልና የእግዚአብሔርም ክብር ጎሏአቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በምን ይጸድቃሉ ይላል። በጸጋው ይጸድቃሉ ይላል ሮሜ ምዕራፍ 3 ቁጥር ሀያ ሦስትና ሀያ አራትን ተመልከቱ። አዎ ለድሃው ስለ መጸወትን ወይም ሳንቲም ስለ ሰጠን፣ ወይም እንጀራ ስላበላን፣ ቤተ ክርስቲያንን ሄደን ስለ ተሳለምን፣ ጽዋ ስለ ጠጣን፣ ወይንም ዣንጥላ ስላስገባና አይደለም የምንጸድቀው። እንዲያው የሚለውን ቃል ያለ ምክንያት በነጻ የሚለውን ቃል ሊተካው ይችላል። እኔና እናንተ የጸደቅ ነው። እኔና እናንተ የዳን ነው በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ጸድቀን ነው። አው በጸጋው ልብ በሉ ወገኖቼ፣ ኢየሱስ ከኀጢአታችን እንዲያው በነጻ ከእኛ የሆነ ምክንያት ሳይኖር አድኖናል። እግዚአብሔር እኔን አበበን ከቶውኑ አንተ የፕሮቴስታንት ተማኝ ስለ ሆንክ፣ ቅንና ብርቱ ሠራተኛም ስለ ሆንክ ልጄ አበበ ሆይ አድነሃለው አላለኝም። እውነቱ ሲታይ ግን እግዚአብሔር እኔንም ሆነ እናንተን ወገኖቼ የተመለከተን እውነተኛውን እውቀት አጥተን በኀጢአት ጨለማ ውስጥ ስንቅ በዘበዝ ነው። እግዚአብሔር የተመለከተን ተስፋ አጥተን በጠፋንበትና ራሳችንን ማዳን በማንችልበት ሁኔታ ውስጥ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ከፍቅሩ የተነሳ አዳኝን አዘጋጀልን። ዮሐንስ ምዕራፍ ሶስት ቁጥር ዐሥራ ስድስትን ተመልከቱ። እግዚአብሔር እኛን ስለ ወደደ የሚወደውን አንድያ ልጁን አሳልፎ እንደ ሰጠ ክፍሉ ይነግረናል። ከፍቅሩ የተነሳ በተገለጸው ጸጋው አማካይነት ድነናል። ከእኛ የሆነ አንድም ነገር ሳይኖር በክርስቶስ በሆነ ቤዛነት በጸጋው ድነናል። አንዳንድ ሰዎች እግዚአብሔር በእነርሱ ውስጥ ሊያድናቸው የሚችለው ነገር እንዳየ አድርገው ያምናሉ። ኀጢአተኞች ነን፣ ነገር ግን በእኛ ውስጥ አንድ ቅን ነገር ስላለ እግዚአብሔር ተመልክቶናል ይላሉ። ወዳጄ ሆይ ይህ የሐሰት ትምህርት ስለ ሆነ አትቀበለው። የእግዚአብሔር ቃል በሮሜ ምዕራፍ 7 ቁጥር 18 በእኔ ማለት በሥጋ የበጎ ነገር እንዳይኖር አውቃለውና ይላል። በእኛ ውስጥ ወገኖቼ፣ መልካም ነገር አልተገኝም፣ ሊገኝም አይችልም። ኀጢአተኞች ስለሆን ለደህንነት የሚያበቃንን መልካም ነገር ልናመነጫ አንችልም። ለዚህ ነው እግዚአብሔር ባዳንን ጊዜ አዲሱን ሰው በእኛ የፈጠረውና አሮጌው ዘወትር እንዲጠፋ ያደረገው። እግዚአብሔር በእስራኤል መልካምን ነገር አላየም። ነገር ግን ከባርነቱ ክብደት የተነሳ ያሰሙትን የጣር ጩኸት ሰማ። እግዚአብሔር ተስፋ በሚያስቆርጥ ሁኔታ ሳለን ነው የተመለከተንና ያዳንን። እግዚአብሔር ለሰው ዘር ሁሉ ዕቅድ ነበረው። ነገር ግን ስለ ዕቅዱ የሰው ልጆች ምን ማለት እንዳለባቸው አስተያየትን አልጠየቅም። እግዚአብሔር ለእናንተ ያለኝ የደህንነት ዕቅድ ነው። ምን ይመስላችኋል? ደስ የሚያሰኛችሁ ከሆነ እፈጽምላችኋለሁ ብሎ ከሰዎች ጋር አልተደራደረም። ወዳጄ ሆይ እግዚአብሔር እንዲህ አላደረገም። እግዚአብሔር አባት ዓለምን እንዲሁ ስለ ወደደ ለዓለም ኃጢአት እንዲሞት አንድያ ልጁን ላከ። ጌታ ኢየሱስም ወደዚህ ዓለም ሊመጣ ወደደ፣ የአባቱን ፈቃድ ፈጸመ። ደህንነትን ለማግኘት በኢየሱስ ክርስቶስ ለሚታመን ሁሉ እግዚአብሔር ደህንነትን ይሰጠዋል። እግዚአብሔር እንዲህ ይላል፣ ይህ ለአንተ የሰጠው ደህንነት ነው ተቀበለውና በርሱም ተመላለስበት ይላል። እግዚአብሔር የደህንነትም መንገድ አዘጋጅቷል፣ እንድንቀበለውም ይፈልጋል። ነገር ግን ምርጫው የእያንዳንዱ ግለሰብን። እግዚአብሔር ሁላችንንም ይርዳል። ደህና አደሩ።